ኤስ ቢ ኤስ ሬዲዮ ወቅታዊ ጉዳዮች። አውስትራሊያ ውስጥ ሁለት ሚሊዮን ያህል በጊዜያዊነት የዘለቁ መጤዎች አሉ። ምጣኔ ሀብቱ ማዝገም ሲጀምርና የደሞዝ ጭማሪ ተገድቶ ሲቀር የፖለቲካ ትኩሳቱ በመጤዎች ዙሪያ ይግላል። ይሁንና አንድ አዲስ ይፋ የሆነ ሪፖርት እንደሚያመለክተው ከሆነ መጤዎች ሥራም ሆነ ደሞዝ ላይ አሉታዊ ተጽዕኖ እንደሌላቸው ያመለክታል። ሞሪስ ፔሬራ ለማጀስቲክ ኮምፒውተር ቴክኖሎጂ በሶፍትዌር ባለሙያተኝነት ለሁለት ዓመት አገልግሏል። ለቅጥር የበቃውም በክህሎት መጤ ቪዛ ነው። የሚሻው በሙያ ስኬታማ እንዲሆን መልካም ዕድል ማግኘትን ነው። የአውስትራሊያ ሥራ ቦታዎች እንደምን እንደሚሠሩ አውቃለሁ። እኛ የእነሱን ሥራዎች ለመንጠቅ አይደለም የምንሞክረው። እኛ የምንጠይቀው ትክክለኛ የሆነ መልካም ዕድል እንድናገኝ ነው ብሏል። ማጀስቲክ አይቲ ለወራት የሥራ ማስታወቂያ ወጣ ቢሆንም ሞሪስ ባለው ክህሎት ደረጃ ብቁ የሥራ አመልካች አላገኘም። ይህ ዓይነቱ የሥራ ማስታወቂያዎች ለወራት አውጥቶ ብቁ የሰለጠነ ባለሙያ አለማግኘት አዘውትሮ እንደሚገጥም ዋና ሥራ አስፈጻሚ ታሊባንስ ይናገራሉ። አያይዘውም ክህሎት ያላቸው መጤዎች በጊዜያዊነት መቅጠር የንግዱ ማኅበረሰብ ምርጫ እንደሆነና የአውስትራሊያን ሥራ ለመጤዎች ያሳለፈው ከመስጠት አኳያ ያለውን አታይ ማረቅ እንደሚገባ ሲያስረዱ የምንፈልገው አይነት ክህሎት ሜልበርን ውስጥ ከሌለ የሚኖረው ምርጫ ከሜልበርን ውጭ የሚኖር ግለሰብን ፈልጎ ወደዚህ አገር ማስመጣት ነው ብለዋል። በሌላ በኩል ጠቅላይ ሚኒስትር ስኮት ሞሪሰን ባለፈው ዓመት የአውስትሬሊያን ቋሚ የኢሚግሬሽን ቅበላ መጠን ለመቀነስ ፍንጭ በሰጡበት ወቅት መንገዶች ተጨናንቀዋል። አውቶቡሶችና ባቡሮች ሙሉ ናቸው። ትምህርት ቤቶች ተጨማሪ ምዝገባ መቀበል አቁመዋል። ይህ ነው ለእኛ እየቀረበ ያለው ሪፖርት። ያን እንሰማለን። ለዚያም ነው እዚህ አገር ውስጥ ያለውን የሕዝብ ዕድገት መላልና በጅለት የሚያሻው ሲሉ ተናግረዋል። በሌሎች አገራት እንደሚካሄደው ሁሉ አውስትራሊያ ውስጥም የኢሚግሬሽን ጉዳይ ያለማቋረጥ ክርክር እየተካሄደበት አለ። የሊብራል ናሽናል ባልተጠበቀ መልኩ ማሸነፍ ግና ዳግም ጉዳዩ እንዲያንሰራራ አድርጓል። ይሁንና በአውስትሬልያ የመጣኔ ሀብት ኮሚቴ አማካኝነት የተደረገው ጥናት ውጤት እንደሚያስረዳው ከሆነ የጊዜያዊና ቋሚ መጤዎች ስራ መያዝ የአገሪቱን መጣኔ ሀብት ይጎዳል የሚለው አተያይ የተሳሳተ መሆኑን ያመልክቷል። የሲዳ ዋና ሥራ አስፈጻሚ ሜሊንዳ ሲሌንቶ ጊዜያዊ መጤዎችን በሥራ ላይ ማሰማራቱ ለአውስትሬሊያ ስለሚያበረክቱት ሁለት ጠቃሚ ጉዳዮች ሲያነሱ በመጀመሪያ ደረጃ አስፈላጊ ቦታ የሆነውን ይመለከታል። የማዕድን ስራ አሻቅቦ ተፈላጊ በሆነበት ወቅት የሙያ ክህሎት ያላቸው መጤዎችን በጊዜያዊነት በማሰማራት ክፍት የስራ ቦታዎችን በመሸፈን አግዘዋል። እየጎለበተ የመጣውን መዋቅራዊ ለውጥ በማስተካከሉም ረገድ እንዲሁ እገዛ አድርገዋል። ለምሳሌ ያህል ስለ ቴክኖሎጂና ቴክኖሎጂካዊ ለውጥ ስናስብ ክህሎት ያላቸውን ባለሙያ የመጤዎች ፕሮግራም ማምጣቱ አቅማችንን ለረጅም ጊዜ ለመገንባት እንድንችል ያግዘናል በማለት በሙያ የተካኑ ስልጡን መጤዎችን ወደ አውስትራሊያ ማምጣቱ የሚያስገኘው ኢኮኖሚያዊና ቴክኖሎጂካዊ ጠቀሜታን አመላክተዋል። ወይዘሮ ስሊንቶ አክለውም ከቶውንም ላለፉት ሁለት አሥርት ዓመታት የአገር ውስጥ ሥራዎችም ሆነ ደሞዝን አስመልክቶ ጊዜያዊ መጤ ስልጡን ሠራተኞች ያሳደሩት አሉታዊ ተጽዕኖ የለም። ከቶውንም ባለሙያ መጤዎቹ የላቀ ችሎታና ከፍተኛ የምርታማነት ዕውቀት ያላቸው በመሆናቸው ለንግዱ ዓለምና ለሰፊው ምጣኔ ሀብት ብርቱ የሆኑ ትሩፋቶችን አስገኝተዋል። የሲዳ ጥናት እንደሚያመለክተው ከሆነ ባለ ክህሎት መጤዎች አውስትሬልያ ውስጥ ካለው የሠራተኛ ኃይል ከአንድ ፐርሰንት ያነሰ ነው። የአራት ስምንት ሁለትና አራት አምስት ሰባት ቪዛዎች ለተካታይ የማሻሻያ ለውጥ ሂደት ውስጥ ከማለፋቸው በፊት ለንግዱ ማኅበረሰብ የረጅም ጊዜ እቅድ ለመንደፍ አዋኪ ነበር። ወይዘሮ ስሊንቶ ሙያዊ ሥልጠና ያላቸው ጊዜያዊ መጤዎች ከፍተኛ ክፍያ ያላቸው ስራዎች ላይ መሰማራትን አስመልክቶ የአገር ውስጥ ሠራተኞች ለአውስትራሊያውያን የሚሆን ስራ ሊኖር እንደሚገባ መሻታቸው አስገራሚ አለመሆኑን ሲያነሱ በእውነቱ ልንረዳቸው ከሚገቡ ነገሮች ውስጥ አንዱ በጊዜያዊነት የሚመጡ ባለ ክህሎት መጤዎች ሙያዊ ክህሎትን በማስተላለፍ እውቀትንና ልምድን በማጋራት ለሥራ ኃይልና ሠራተኞች ይጠቅማሉ። የእኛ መመዘኛዎች የማኅበረሰቡን መተማመን ለመገንባት ለአውስትራሊያ የሚያበረክቱትን ትሩፋቶችና ባለክህሎት ጊዜያዊ መጤዎች የሥራ ገበያውን የማይጎዱ መሆኑን በመግለጽ ምክረ ሐሳባቸውን እንሰማለን ብለዋል። በሌላም በኩል በአውስትሬልያ ብሔራዊ ዩኒቨርስቲ የሕዝብ ፖሊሲ ፕሮፌሰር ሮበርት ብሪንግ መቶ ሰላሳ የተለያዩ ሞዴሎችን ተጠቅመው ያካሄዱት የምርምር ግኝት ከሲዳ ምርምር ጋር እንደሚጣጣምና በሴቶች በወንዶችና ወጣት ሠራተኞች ላይ የደረሰው አንዳችም አሉታዊ ተጽዕኖ አለመኖሩን ገልጠዋል። አያይዘውም ብዙዎች ኢሚግሬሽን የአውስትራሊያን የሥራ ገበያ ይጎዳል ሲሉ የሚያቀርቡትን አተያይ አስመልክቶ መረጃ ለማግኘታቸውንና በተቃራኒው መረጃዎቹ የሚያሳዩት ገለልተኛ ተጽዕኖ እንደሆነ ሲገልጡ ብዙውን ጊዜ አእምሯችን ውስጥ በጣም ጸንቶ ያለ ገጽታ አለ። ማኅበረሰቡን አስመልክቶ ተጨማሪ ሠራተኞች ወደ አገር ውስጥ የሚመጡ ከሆነ በቂ ሥራ አይኖርም ወይም የደሞዝ እድገትን ቁልቁል ገፍተው ያሳንሳሉ የሚሉ አተያዮች አሉ ብዬ አስባለሁ። ይሁንና እውነታው ግና ከቶውንም ምጣኔ ሀብቱ በጣሙን ይንቀሳቀሳል፣ በየጊዜውም እያደገ መሄዱ ነው። ይልቁንም መጤ ሠራተኞች ከጎናችሁ ሆነው መስራቱ በጣሙን ጥሩ ነው። ከቶውንም ደሞዛችሁ ከፍ እንዲል ያደርጋል ብለዋል። የአውስትራሊያ ሠራተኞች ማኅበር ምክር ቤት በበኩሉ የአውስትራሊያ ባለክህሎት ጊዜያዊ መጤዎች ሙያዊ ሥልጠና ያላቸው ሠራተኞችን እጥረት እንደሚያቃልል ገልጦ ለባለሙያ ሠራተኞች እጥረት ግና ዘላቂ መፍትሔ እንደማይሆን አስታውቋል። የምክር ቤቱ ረዳት ጸሐፊ ሊያን ኦብራይን የባለክህሎት ሠራተኞች እቅድን የተወሰኑ አሰሪዎች አላግባብ እንደሚጠቀሙበትና ሙያዊ ክህሎት ባላቸው ምትክ የጉልበት ሠራተኞችን በማስመጣት የአገር ውስጥ ሠራተኞች የሥራ ዕድል እንዳያገኙ አዋኪ ሁኔታዎችን ይፈጥራሉ፣ ያመጧቸውንም ሠራተኞች ለተለያዩ የጥቅም ማጓደል ይደረጓቸዋል ብለዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።